The Voice of America. በምዕራብ እና ደቡብ ምዕራብ ኦሮሚያ አንዳንድ አካባቢዎች የሚፈጸም ግድያ መቆም አለበት ሲሉ አንዳንድ የሀገር ሽማግሌዎች እና የፖለቲካ ሳይንስ ምሁራን አሳስበዋል። መንግስትም ሆነ ማንም የተለየ የፖለቲካ አመለካከት አለኝ የሚል ለሕዝቡ ሰላም ሲባል ተቀራርበው መወያየትና ሕዝቡን መሰረት ያደረጉ የፖለቲካ መፍትሄዎችን ስራ ላይ መዋል አለባቸው ብለዋል ምሁራኑና የሀገር ሽማግሌዎቹ። አኩር መልካ ዝርዝሩን ይዟል። ከጥቂት ወራት ወዲህ በምዕራብ ኦሮሚያና ደቡብ ምዕራብ ኦሮሚያ አንዳንድ አካባቢዎች የበርካታ ንጹሀን ዜጎች እልፈተ ህይወት ሲሰማ ቆይቷል። በአንድ በኩል የመንግስት ታጣቂዎች ከኦሮሞ ነጻነት ሸማቂዎች ጋር በተያያዘ በንጹሀን ዜጎች ላይ ግድያ እንደሚፈጽሙ ሲገለጽ ነበር። በሌላ በኩል ደግሞ ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው በሚጠሩ መንግስት ኦነግ ሸኔ በማለት የሚጠራቸው ኃይሎች በርካታ የመንግስት ጸጥታ አስከባሪ አባላት ላይ ግድያ መፈጸማቸው መገለጹ ይታወሳል። በመንግስትና የጦር መሳሪያ ታጥቀው በጫ ጫካ ውስጥ የሚንቀሳቀሱ ሸማቂዎች መካከል ባለፈው ሁለት ዓመታት ሲፈጠር የነበረው ግጭት በህብረተሰቡ ኑሮ ላይ አደጋ መጋረጡም ጭምር በተደጋጋሚ መዘገቡ ይታወሳል። በተለያዩ ቦታዎች ይፈጸማሉ በተባለው የንጹሃን ዜጎች ግድያ ዙሪያ አስተያየታቸውን እንዲሰጡን ከጠየቅናቸው መካከል የነቀምቴ ከተማ አገር ሽማግሌ አቶ ገመቺ ሲታና አንዱ ናቸው። ግድያው በማንም የሚፈጸም የአንድ አገር ዜጎች ናቸው ይላሉ። በኦሮሞ ባህልም የተወገዘ ነው ይላሉ አቶ ገመቺስ የሞት ጓ ይዘን ስንጓዝ እጅግ ያሳዝናል። አንደኛው ቤትም የሚያለቅስ የኛው ነው፣ እዛ ማዶ የሚያለቅስም የኛው ነው። የምታለቅሰው ደግሞ የኛው እናትና አባት ናቸው፣ ቤተሰብ ናቸው። ይህ ይሰቀጥጣል። ከደሚዶሎ ከተማ አገር ሽማግሌዎችን መካከል አንዱ መሆናቸውን የገለጹትና እና ለደህንነቴ ስለምፈራ ስም ያይጠቀስ ያሉ ግለሰብ ደግሞ በሰላም እጦት ምክንያት በአሁኑ ሰዓት ስላሉበት ሁኔታዎች አብራርተዋል። በከተማም ሆነ በገጠር የምንኖር የማህበረሰብ አባላት ከቀድሞ ይልቅ አሁን ለሰላም እጦት ተጋልጠናል። ተስፋ አድርገን የነበረው ሰላም እንደጨለመብን ነው የምንወስደው። ስጋታችን በመጀመሪያ በሰላም ወተን ለመግባት አልቻልንም። ባልታወቀ አካል ህይወቱ የሚያልፍ ሰው ቁጥር እየበዛ ነው። በተጨማሪም የኑሮ ውድነቱን ብሶበታል። በሀገራችንና በዓለም አቀፍ ደረጃም ስጋት የሆነው ወረርሽኝ ደግሞ ሌላ የሚያሰጋን ጉዳይ ነው። የወለጋ ዩኒቨርስቲ የፖለቲካ ሳይንስ መምህር ገለታ ገመቹ የሰላም እጦት በህብረተሰቡ ላይ ሊያመጣ ስለሚችሉት ተጽዕኖዎች እንዲያብራራሉ በምዕራብና ደቡብ ኦሮሚያ አንዳንድ ስፍራዎች ላይ የሚሰሙ የሞት ዜናዎች ለመስማትም የሚከብዱ ናቸው። እንደዚህ ያሉ የሞት ወሬዎችን መስማት በራሱ ተጽዕኖ አለው። ተጽዕኖ ደግሞ በአገሪቱ የፖለቲካ ምህዳር ውስጥ ዛሬ ብቻ የሚታይ ሳይሆን ነገም አልፎ የሚመጣ ነው። በሰዎች ህይወት ላይ ተጽዕኖ የከፋ ነው። በኑሮ ላይ፣ በኢኮኖሚ ላይ፣ በማህበራዊ እንቅስቃሴ ላይ አስቀምጦ የሚያልፈው መጥፎ አሻራ አለ። የስነ ልቦና ጫናውም ቀላል አይደለም። በስጋት ውስጥ ሰላም በሌለበት ስፍራ የሚኖር ሰው ስለ ቀጣዩ ህይወት ማሰብ ይከብደዋል። አብዛኛው በየአካባቢው የሚኖረው ደግሞ በግብርና የሚኖር ከመሆኑ አንጻር ችግሩ የማይፈታ ከሆነ የመኖርና አለመኖር ጉዳይ ይሆናል ማለት ነው። በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ሰለሞን ተፈራ በበኩላቸው የንጹሐን ዜጎች ግድያ በማንም የሚፈጸም፣ ኃላፊነቱን ወስዶ የህግ የበላይነትን ማስከበር የሚገባው መንግስት ነው ይላሉ። ዜጎች በሰላም ወጥቶ እንዲገቡ የዜጎችን ድህነት የመጠበቅ ከውጭ ጠላት የመከላከል የመጀመሪያም የመጨረሻም የመንግስት ኃላፊነት ነው። ይህ ሊሰመርበት ይገባል። በሸነ የሚገደል በማንም የሚገደል የዜጎችን ድህነት የመጠበቅ ያለበት መንግስት ነው። ተቃዋሚ ኃይሎቹም ከመንግስት ጋር ተባብሮ የዜጎችን ድህነት የመጠበቅ ግዴታ አለባቸው። ስለዚህ በዚህ ዙሪያ መንግስት ይሄ ወንጀል የሰሩ አካላቶችን ለፍርድ ማቅረብ የመንግስት ግዴታ ነው ብዬ አስባለሁ። የነቀምቴና የደምቢዶሎ ሀገር ሽማግሌዎች ለዚህ ሰላም እጦት መፍትሄ ነው የሚሉትን ሀሳብ እንዲህ ይገልጻሉ። ነገር ባይ ይፈታል የምል እምነት ባይኖረኝም ውይይት ግን ማንኛውንም ነገር የተሳካ ለማድረግ የተወላገደ ነገር ለማስተካከል ወደፊት ራይና ህልምንም ለማሳካት ውይይትን የመሰለ አክብሮትና ጸጋ የለም። ምክንያቱም የተወያየ ሁሉንም ነገር በሰላም ይጨርሳል። ሰላም ደግሞ የእድገት ፍቅር ተምሳሌት ነው። ስለዚህ ከሁሉ ነገር ይልቅ በሰላም ብሎ በያ ጠረጴዛ ዙሪያ ብሎ መወያድን የመሰለ ነገር የለም። ሁሉም አካላት ለዚህ ህዝብ የሚሰሩ ከሆነ ለምን ለህዝቡ አይተውትም? ለምን በመሀል ይሄ ህዝብ ይጎዳል? እንሰራለታለን፣ እናስብለታለን የሚሉት ህዝብ በመሃል እየተጎዳ ስለሆነ እውነት ለህዝቡ የሚቆረቆሩ ከሆነ በጠረጴዛ ዙሪያ ተመካክረው ከጥፋት መንገድ ይልቅ ሰላማዊ መንገድን መከተል አለባቸው። መንግስት ስለ ጉዳዩ እንደገና ከህዝቡ ጋር መመካከር እና መፍትሄ ማምጣት ይጠበቅበታል። ሳይንስ ምሁራኑም መንግስትም ሆነ ማንኛውም የተለየ ሀሳብ አለኝ የሚል አካል ተቀራርበው በመወያየት ችግራቸውን መፍታት ይገባቸዋል ብለዋል። ከሁሉም የሚልቅ ግን ህብረተሰቡን ያማከለ የፖለቲካ መፍትሄም ተግባራዊ መደረግ አለበት ይላሉ እነኚሁ የፖለቲካ ሳይንስ መምህራን። የህብረተሰቡን ሰላም ያማከለ የፖለቲካ አመለካከት ማራመድ አስፈላጊ ይመስለኛል። ሰሞኑን በአሜሪካ የጥቁር አሜሪካዊ ጆርጅ ፎይድ ግድያ ምን ያህል ተቃውሞ እያስነሳ እንደሆነ እየሰማን ነው። በዚህ ሀገር ውስጥ ግን የንጹህ ሰዎች መገደል እንደ ቁም ነገር እየታየ አይመስለኝም። ይሄ ደግሞ የራሱ ችግር አለው። የህዝቡን ሰላም ያማከለ የፖለቲካ መፍትሄ ያስፈልጋል። እርስ በርስ መፈራረጅ የሚያመጣው ጥቅም የለም። መንግስትም ሆነ የተለየ የፖለቲካ አመለካከት አለኝ የሚል አካል የህዝቡን ፍላጎት መሰረት ያደረገ የመፍትሄ ሀሳብ ማፍለቅ ይጠበቅበታል። መነጋገር፣ መደራደር ነው፣ መከራከር ነው። በዚህ የኮሮና ቫይረስ ወረርሽኝ ወቅት ደግሞ ግጭቶች የሚስተዋሉባቸው ቦታዎችን ሰላም ለመመለስና ወረርሽኙን በጋራ መከላከል ላይ ትኩረት ተደርጎ መሰራት ይኖርበታል ሲሉ አስተያየታቸውን ሰጥተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።